የእስራኤል የመከላከያ ሚኒስትር ጋላንት ህዝቦላን በዲፕሎማሲ እንዲታገሉት ዩናይትድ ስቴትስ ጥሪ አቀረበች። የእስራኤል የመከላከያ ሚኒስትር ዮአፍ ጋላንት ትላንት ማክሰኞ በዋሽንግተን ከዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ጋር ተወያይተዋል። ቀደም ብሎ ሰኞ እለት ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የመከላከያ ሚኒስትር ጋላንት ጋዛ ውስጥ ከሀማስ ጋር የሚካሄደው ጦርነት እንዳይስፋፋ እንዲከላከሉ አስጠንቅቀዋል። የአሜሪካ ድምጽ የዩናይትድ ስቴትስ ምክር ቤት ዘጋቢ ካትሪን ጂፕሰን ተጨማሪ አላት። ቆንጅታየት አቀርበዋለች። በእስራኤልና በሊባኖስ ድንበር ላይ የከባድ መሳሪያ ድብደባው እየጨመረ መሄዱ ሰፋ ያለ ክልላዊ ግጭት ይቀሰቅስ ይሆናል የሚለውን ስጋት አባብሶታል። ትናንት ማክሰኞ የእስራኤል የመከላከያ ሚኒስትር ዮአብ ጋላንት በዋሽንግተን ስብሰባዎቻቸውን የቀጠሉ ሲሆን በፔንታገን ከዩናይትድ ስቴትሱ የመከላከያ ሚኒስትር ሎይድ ኦስተን ጋር ተወያይተዋል። ኦስተን ለግጭቱ ዲፕሎማሲያዊ መፍትሄ እንዲፈለግ ጥሪ አቅርበዋል። hisbollah's provocations threaten to drag the israeli and lebanese people into a war that they do not want. <laughs> ሊባኖስን ለከባድ አደጋ ይዳርጋታል። ንጹሐን እስራኤላውያንና ሊባኖሳውያን ሰላማዊ ሰዎችንም በጣም ይጎዳል። ጋላንት በበኩላቸው እስራኤል መላውን የመካከለኛ ምስራቅ የሚነካ አንደምታ የሚያስከትል መስቀለኛ መንገድ ላይ እንደምትገኝ ተናግረዋል። በሰሜኑ በኩል ጸጥታውን ለማስከበር በአካባቢው በተጨባጭ የሚታየውን ሁኔታ ቀይረን ማህበረሰቦቻችን ደህንነቶቻቸው ተጠብቆ ወደ ቤታቸው እንዲገቡ ለማድረግ ቁርጠኞች ነን። ሐማስ በስምንት ወራት የቀጠለውን ግጭት የሚያስቆም ጊዜያዊ የተኩስ አቁም እንዲደረግ ያቀረበውን ጥያቄ እስራኤል ውድቅ አድርገዋለች። አንድ ተንታኝ ለቪኦኤ እንደተናገሩት ታዲያ ዩናይትድ ስቴትስ ድርድሮቹን በቀጠለችበት በዚህ ወቅት ጋላንት ቁልፍ ያገናኝነት ሚና ይኖራቸዋል። ራን ፕሮጀክት ኤርፎርስ በተባለ የምርምር ተቋም የስትራቴጂና የርዕዮተ ዓለማዊ መርሆች ጉዳይ ፕሮግራም ዳይሬክተሩ ራፋኤል ኮህን ያስረዳሉ። And የባይደን አስተዳደር በአጠቃላይ የመከላከያ ሚኒስትር ጋላንትን በዚህ ጥረት ውስጥ በእውነተኛ አጋርነት አይቷቸዋል። ጋላንትም የራሳቸውን የድህረ ጦርነት እቅድ ከወራት በፊት አሳውቀዋል። የኔታንያሁ አስተዳደር ይሁንታ አልሰጠላቸውም። ሚኒስትር ኦስትን እና ሚኒስትር ብሊንከን ጋላንትን ፈቃደኛ አጋር እንደሚሆናቸው ናቸው ያመኑ ይመስለኛል ያ ደግሞ ከኔታንያሁ መንግስት ጋር ለመነጋገር በአገናኝነት ሊጠቅም ይችላል ጦርነቱ የተጀመረው እንደ አውሮፓውያን የዘመን አቆጣጠር ጥቅምት ሰባት ቀን ሀማስ እስራኤል ውስጥ ባደረሰው ድንገተኛ ጥቃት አንድ ሺ ሁለት መቶ ሰዎችን ከገደለ ና ወደ ሁለት መቶ አርባ የሚሆኑ ሌሎች ሰዎችን አግቶ ከወሰደ በኋላ ነው። የጋዛ የጤና ሚኒስቴር ሲቪሎችንና ተዋጊዎችን ሳይለይ በሰጠው አሃዝ ግጭቱ ከተጀመረ ወዲህ ከ37 ሺህ በላይ ፍልስጤማውያን እንደተገደሉ አመልክቷል። ትናንት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ባለስልጣን የሆኑት ያስሚና ጉዌርዳ የጋዛ ሁኔታ እጅግ አደገኛ እንደሆነ ገልጸው አስጠንቅቀዋል አንድም ለመኖር አመች የሆነ ቦታ የለም። ቀረብ ብለን ከተመለከትን ሁሉም ሰው እጅግ ከባድ በሆነ ሁኔታ ውስጥ ህይወቱን እንደምንም እያቆየን ያለው በጣም አደገኛ ሁኔታ ነው ያለው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት በሰጠው መግለጫም ወደ ጋዛ በየብስ ተከታትለው የሚጓዙ እርዳታ የጫኑ ተሽከርካሪዎች ብዙዎቹ በወንጀለኞች ኢላማ ስለሚደረጉ ለሲቪሉ ሕዝብ እየደረሱ እንዳልሆነ አመልክቷል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማቲው ሚለር ሲናገሩ ወክ ን ንጎንግ ሲን እንረድ ዳር ን ማንታሪን ስን ን ስራውን እንደቀጠለ ነው። ሁኔታው አሁንም እጅግ በጣም አስከፊ ነው። ወደ ሰሜኑ አካባቢ ተጨማሪ ሰብአዊ እርዳታ ለማስገባት ጥረት ማድረጋችንን መቀጠል አለብን። እርግጥም ደግሞ በደቡብ አካባቢ ላለው መጓተት፣ አንዳንዱ ቦታ ለሚታየው የኋሊት መንሸራተት መፍትሄ መፈለግ ይኖርብናል። የጋዛን ህዝብ መከራ ለማክተም ብቸኛው አስተማማኝ መንገድ የጦርነቱ መቆም መሆኑን ሚለር አክለው አሳስበዋል